ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የማክሰኞ ምሽት ይቅርታ የእሮብ ምሽት የካቲት 22 2015 ዓ.ም መሰናደው ጀምሯል። ለምሽቱ ያዝናቸውን እናስታወቃችሁ። አዲስ አበባ ላይ በ127ኛው የአድዋ መታሰቢያና በኢትዮጵያ የቀይ መስቀል ማህበር ለቦረና የሚደረገው የድጋፍ ማሰባሰያ መርሃ ግብር ቀጥሏል። የምሽቱ አብይ ርዕሳችን ነው። በሌላ በኩል ደግሞ እርግፍ አድርገን ያደግንበትን እንተው አልለም። ምክንያቱም ያ ማንነታችን ነው፣ ይጠቅመናል ግን፣ አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም ቦታ ላይም ቢሆን ሰብአዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ እላለሁ። ማህበራዊ መገናኛ ብዙሀንን በመጠቀም ሴቶች ጤናቸውን እንዲጠብቁና በራስ መተማመናቸውን እንዲያዳብሩ እያገዘች ያለችው ኤልሳ ጌጡ ናት። የምሽቱ እንግዳችን አድርገናታል። ሌሎች ጥንቅሮችም አሉን። የደንገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው አብሮኛለ። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። you. ለቦረና የድርቅ ተጎጂዎች ድጋፍ የማሰባሰብ ስራ በአዲስ አበባ ከተማ እየተከናወነ ነው። ድጋፉን በመሪነት እያሰባሰበ የሚገኘው የጉዞ አደዋ አስተባባሪው ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከሰኞ ዕለት አንስቶ ሕብረተሰቡ ድጋፍ በማቅረብ እየተሳተፈ መሆኑንም ተናግሯል። የማህበረሰቡ ምላሽ አበረታች መሆኑን የገለጸው ሌላው አስተባባሪ ደግሞ ድምፃዊ አቡይ ዘለቀ ሲሆን ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም የሙዚቃ ድግሶችን ማዘጋጀት ው ጨምሮ በተለያየ መልኩ የድጋፍ ስራዎችን እንደሚቀጥል ገልጿል። ኬኔዲ አባተ በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል። 127ኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትላንት የካቲት ሀያ ጀምሮ ድርቅ ክፉኛ ላጠቃው ለቦረና ሕዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው። በአሁኑ ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ሕዝባችን ድጋፍ ብናደርግ በ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሀሳብ ነው። ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን፣ ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ሕዝብ በመድረስ አንድነት የምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው እዚያ ያለነው። እስካሁን ድረስ እያሰባሰብን ያለ ነው የማይበላሹ ደረቅ ምግቦችን ነው ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህም ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች፣ እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አንድ ሚሊየን ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አርአያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል። የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምፃዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል። በእርግጥ በሀገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅለዋል። የራቡን ጉዳይ እንደዛ ነው። ነገር ግን ይህን ነገር ስናወራበት ነበር፣ በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሀሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከርን እንገኛለን። ግን ውጤቱ በጣም ጥሩ ነው፣ እስካሁን ያለው ነገር ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም። ይሄ ነገር የቦረናውን እግዚአብሔር እርቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው። እሱን እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመድረስ እህል እያሰባሰብን ነው። ከግለሰብ እስከ ተቋም የተለያዩ አካላትም በስፍራው ተገኝተው እንደየ አቅማቸው ድጋፍ በማቅረብ ላይ ይገኛሉ። ስሜ ኤደን ሰሞ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የአሬድ ሽመቴ ላይ ወገኖቻችንን እናግዝ የሚለውን አይቼ ነው የመጣሁት፣ ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይህ ግዴታችን ነው፣ ኢትዮጵያዊነት ማንነታችን ነው፣ መረዳዳት ባህላችንም ጭምር ነው እና ወገኖቻችን በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንን በማየት ጓደኞቼን አስተባብሬ የተቻላችንን ማት በቂም ባይሆን ግን እኛ የምናደርገውም ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ይዘን የመጣ ነው። ደበበ ወርቁ እባላለሁ። አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝ እና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይችን የድርሻዬን ይዤ መጥቻለሁ። ይህ ማናችንም ኢትዮጵያዊ ግዴታችን ነው። መረዳዳት አለብን። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለውን መረዳ እነዚህ ሰዎች ከሞት እናድናቸዋለን። ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው ዕለት ጀምሮ የሕብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ሕብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል። በእርግጥ በቦረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ጠነከረ። ተከታታይ ሶስት ዓመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥተዋል። ኢኮኖሚ ወዘተ። ቤተሰቦችም እኮ እዛ ናቸው። እና ሄዳለሁ፣ በየጊዜው ሄዳለሁ። ገጠሩንም በደንብ አቋቋለው እና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉ እና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት። መተጋገዝ፣ መረዳዳት፣ አንድ ላይ መቆም፣ ከራሳችን አልፈን ብዙ ነገሮችን ማሰብ እንዳለብን ይሰማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም በደቡቡም በምስራቁም በምዕራቡም ብዙ ችግሮች አሉና አለን ከጎናችሁነን በማለት ይህን ጊዜ እንድናልፈው ጥሪ ያቀርባል። ያው የተባበረ ክንድ እንግዲህ በጣም መካች ነው እና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብዙ ብር እንዲያወጡ አንፈልግም በጣም ብዙ ሰዎች ጥቂት ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል የምንፈልገው የኢትዮጵያን አንድነት፣ የምንፈልገው መተባበርን፣ የምንፈልገው አብሮ መቆምን፣ የምንፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ሕዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ የምናቀርበው በመላው ዓለም የሚገኘው ሕዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና 127ተኛው የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው። ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች የአስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ሚሊዮንኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ተአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በሶማሌ ክልል በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል። በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓ ም አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 33 ሚሊዮን የቀንድ ከብቶች መሞታቸውን፣ ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ I'm being a ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ በአህዱ ራዲዮ እና ቴሌቪዥን ተከታተሉ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኤልሳ ጌጡ ከመቶ ሰላሳ ሺ በላይ ተከታዮች ያሉት የኢትዮ ኤልሲ ዩትዩብ ገጽ መስራች ናት። ኤልሳ በዩትዩብ ገጿ አማካኝነት ለሴቶች ጤና፣ ስነ ውበት፣ ራስን መጠበቅ በዘመናዊ አኗኗር ውስጥ ሊደረጉ ስለሚገቡ ስነ ምግባሮችም እውቀቷን ታጋራለች። ከኤልሳ ጋር ያደረግኩት ቆይታ ቀጥሎ ይቀርባል። በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እንግዳቸው ስለሆንሽ በጣም አመሰግናለሁ። እስቲ ሙሉ ስምሽን ማንነትሽን፣ ራስሽን ለተመልካቾቻችን አስተዋውቂልን። ድሉን ስለሰጣችን ከልቤ አመሰግናለሁ። በዚህ አጋጣሚ ደግሞ ኤልሳ እባላለሁ። የሁለት ልጆች እናት ነኝ፣ ባለትዳር ነኝ። ተወልጄ ያደኩት ኢትዮጵያ ነው ባይባልም የሆነ ጉርምስና እድሜ ውስጥ ነው ወደ ጣሊያን የመጣሁት። እዚህ ሀያ ዓመት ይሆነኛል አሁን በዚህ ዓመት። በጣም ነው የማመሰግነው። በድጋሚ እንግዲህ ኤልሲ ኢትዮ የተሰኘ የዩቲዩብ ገጽ አለሽ። እዛ ላይ በአብዛኛው ደግሞ ለሴቶች የሚሆኑ የህይወት ተሞክሮዎችሽን፣ የአኗኗር ዘዬዎችን የሚያሳዩ ነገሮችን ነው በብዛት የምታጋሪው እና ኤልሲ ኢትዮ የተሰኘው ይሄ የዩትዩብ ገጽ እንዴት ነው ሊጀመር የቻለው? እስቲ ስለገጽሽ ጥቂት ነገሮች በይ። ኢትኦልሲ እውነት ለመናገር ዩቲውብ ከጀመርኩኝ በኋላ ነው ስሙን የቀየርኩት። መጀመሪያ ስነሳ ኤልሲስ ፊውዥን ላይፍ ስታይል ነበረ የጀመርኩት እና እንደውም በጣም ብዙ ሰው የሚያቀኝ በፊውዥን ላይፍ ስታይል ነው ብዙ ጊዜ እኛ ኢትዮጵያኖች በተለያየ ሀገር በምንገኝበት ጊዜ ከራሳችን ያደግንበት አኗኗር ዘይቤ አለ። የምንኖርበት ሀገር ደግሞ የሚያስተምረን የአኗኗር ዘይቤ አለ እና እነዚህ የራሳችን ያደግንበት ሲዋሃድ ከምንኖርበት የአኗኗር ዘይቤ ጋር እኔ በደረስኩበት፣ እንዴት ነው፣ በተረዳሁት መጠን በጣም የሆነ ጥሩ የአኗኗር ዘይቤ ያስተምረናል ብዬ ላለው እና አንዳንዴ ደግሞ ከምንኖርበት ሀገር ጋር በማንዋሃድበት ጊዜ በጣም ብዙ ዋጋ እንከፍላለን። አጭር የሆነችዋን መንገድ ያን ከአገሩ ሕዝብ ጋር ስላልተቀላቀልን ወይንም ስላልተዋሃድን ሀንድረድ ፐርሰንት እንጎዳለን። እና ያንን ጉዳት በተለያየ በኖርኩበት በዞርኩበት አገራቶች በጣም እውቀቱ እያላቸው ካፓሲቲ ያላቸው ፖስብሊቲ እያላቸው አንዳንዴ ራስን ከማግለል የተነሳ የሚጎዱ ወገኖቻችን አሉ እና እነሱ ማደፋፈር አሁን ትልቅ ደስታ ይሰጠኛል። እንግዲህ በአብዛኛው ትኩረትሽ የአኗኗር ዘዬ ወይም ደግሞ ይሄ ላይፍ ስታይል የሚባለው ላይ ነው እና በእርግጥ ልትጠቅሹ ሞክረሸዋል። በውጭ ሀገር ስትኖሪ ያየሻቸው ተግዳሮቶች አሉ። የቋንቋ ሊሆን ይችላል፣ ወይም ደግሞ ባህል አለማወቅ ሊሆን ይችላል እና አንቺ ይህንን ነገር እንዴት ልታዳብሪዎች አልሽ። እስካሁን ባለ ሰዓት እስከ መቶ ስልሳ ቪዲዮ ሰርቻለሁ በተለያየ አይነት ሀሳቦች ማለት ነው። ሴቶች ላይ ትኩረት የማደርገው በእኔ አመለካከት እንግዲህ በሰለጠኑት ዓለም ሴቶች ምን ያህል በኑሯችን ላይ ኢንፍሉዌንስ እያደረጉ እንደሆነ ያቸዋለን በተለያየ ዙሪያ እና ሴቶች እንዴት ነው ሀሳባቸውን ሰብሰብ አድርገው በእርግጥ ነው የሆነ የእድሜ ክልል አለን። ትዳር ትበት ልጆች የምንወልድበት፣ ልጆች የምናሳድግበት፣ የቤቱ ነገር የራሳችን ፐርሰናል ላይፉ የግል ኑሯችን ብዙ ሰዓታችንን የሚቆጣጠርበት ጊዜ አለ። ያችን ወቅት ካለፍን በኋላ ልጆቻችን ራሳቸው እኛን ይፈልጉናል። ያስተማርናቸው ቦታ እናት ሁልጊዜ ትልቅ ተምሳሌት ናት እና ሴቶቻችን ብዙ አቅም እያላቸው ያንን ያላቸውን አቅም እንዲጠቀሙ በማለት ነው። በተለይ ደግሞ ይሄ ኤቲኬት ተብሎ የሚታወቀውን ነገር ወይም ደግሞ ከስነ ምግባር ጋር በአውሮፓ ከአኗኗር ዘይ ጋር ተያይዘው ያሉ የስልጣኔ ምልክት ተደርገው የሚወሰዱ በግብዣዋ ወቅት ስለሚለበሱ ልብሶች ሊሆን ይችላል። ወይም ደግሞ መሰናዳዎች ሊሆን ይችላል። እነሱ ላይ ታተኩር ያለሽ እና አንቺ ይሄንን ነገር እንዴት ልታዳብር ይቻልሽ? ከዚህ ጋር ተያይዘ ውስጥ ደግሞ ግንዛቤ ውስጥ መግባት አለበት የምትይው ነገር ምንድን ነው? በዚህ ጉዳይ ላይ ብዙ ጊዜ እኛ ዋጋ የምንከፍልበት ነገር ነው። አስተዳደጋችን፣ እኛ ብዙ ጊዜ በተለይ ለሴት ልጅ አስተዳደጋችን፣ ባህላችን፣ ሃይማኖታችን የሆነ ትንሽ ቆጠብ እንድንል ወይንም ደግሞ የሆነ አነጋገር ላይ አደራረግ ላይ ብዙ ነገሮቻችን የሆነ እንዴት ነው የተቆጠበ ነው ያ አስተዳደግ በሰለጠኑት ዓለም እንደ ስነ ምግባር ሳይሆን የሚያዩት ብዙ ጊዜ የሚረዱት እንደ በታቸኝነት መንፈስ እንደ ተሸማቀቀ ሰው እንደደነገጠ ሰው አርገው ነው ብዙ ጊዜ አንደርስታንድ የሚያደረጉት እና እኔ ራሱ ብዙ ዋጋ ያስከፈለኝ ነገር ነው እና ያንን ነገር እርግፍ አርገን ያደግንበትን እንተው አለለም ምክንያቱም ያ ማንነታችን ነው፣ ይጠቅመናል። ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አኳኋን በመረዳት ቦታ ላይም ቢሆን ሰብአዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ ላለው። አለባበስ በተመለከተ ወይንም ደግሞ አነጋገር በተመለከተ አቀማመጥ በተመለከተ ብዙ ነገሮቻችን ወደ ኋላ መለስ ብለን ብናይ የአባቶቻችን የእናቶቻችን ያሳደጉን እነሱ ሲተገብሩት የነበረው ባህሪ ነው። ብዙ ነገሮቻችን እኮ ኤደን የቤተሰቦቻችንን ብናስተውላቸው በጣም የሚገርም የስልጣኔ አኳኋን አላቸው። ብዙ ጊዜ ግን ቸልተኝነት ነው እኛ እነዚህ አይነት ነገሮችን ትኩረት እንዳንሰጣቸው የሚያደርገን ባይነ ገጽሽ ላይ የምታነሻቸው ሀሳቦች መካከል it's <laughs> a <laughs> ሴቶች መሀል ለመውራት ራሱ ትንሽ የሚከብዱ ነገሮችን ወደ ሚዲያ ይዘሽ መተሽ ሴቶችን ታስተምሪያለች። በተለይ ደግሞ ከንጽህና አጠባበቅ ጋር ሊሆን ይችላል። ራስን ከመጠበቅ ጋር ተያይዘው የግል የሚባሉ ነገሮችንም ሁላ አንስተሻል፣ እንደ ርዕስ ማለት ነው። ስለ ፓንት ንጽህና፣ ስለ ማህፀን ንጽህና አጠባበቅ እንዲሁም ደግሞ የተለያዩ ነገሮችንም እንደ ርዕስ ይዘሽ ትመጫለሽ። ለምን እነሱን ለመምረጥ ደፈርሽ? ብዙ ጊዜ የኛ ህዝብ በተለያየ ሁሉም አልለመቼም ግን፣ አብዛኞቻችን ከበድ ብሎ አንድ ነገር ካልመጣብን ሐኪም ጋር አንሄድም፣ ወይንም ደግሞ ያለው የኑሮ ውጣ ውረድ የተለያዩ ኮርሶች እንድንወስድ አይፈቅድልንም። አንዳንዴ የአቅም ጉዳይም አለ። አንዳንዴ ደግሞ ቆይ ይሄን እያወቅሹ እያስፈለገሽ ያንን ነገር ቆይ ደርሳል ቆይ ደርሳል እያልሽ የምትተያቸው ብዙ ነገሮች አሉ። እና አንዳንዴ ለሰው የማይነገረውን ነገር ደፈር እያሮክ እወጣለሁኝ እና የሰው ምላሽ እኔ በእውነት ሕዝባችን የተባረከ ሕዝብ ነው። በጣም ቅን ሕዝብ ነው። በቅንነት ስትናገሪ እየተናገርሽበትን አላማ ተረድቶ በቅንነት የሚመልስ ኦዲየንስ ነው እያጋጠመኝ። ኢትዮ ኤልሲ ከዚህ በኋላ የት እንጠብቀው? በጣም ደስ የሚል ጥያቄ የጠየቅሽኝ። ሰው ያስባል እግዚአብሔር ያሳካል። ኢትዮ ኤልሲ መተዋወቂያችን ነው። ብዙ ኮንታክት እያደረጉኝ አብረን እንድንሰራ እያነጋገሩኝ እኔም ያነጋገርኳቸው ሰዎች አሉ እና ገና በሚለው በቃ ገና ጅማሬ ነው ገና የሚለውን ቃል እንዳትረሽ። ምክንያቱም ገና የሚለው ቃል ዘንድ የተነሳ ነው እንደዚህ አይነት ጀግና ጀግና የሆኑ የሀገሮቻችን ሰዎች በተለያየ ቦታ ያሉትን እያሰባሰብን ወርቁልን እያልን አብረን በመጣመር እየሰራን እነሱም የራሳቸውን እኛም የራሳችንን እየሰራን በተለያየ ቦታ በእንደዚህ አይነት ሀሳብ ነው የመጣ ነው። ኢትዮ ኤልሲ ወይም ኤልሳ ጌጡ ከአሜሪካ ድምፅ ጋር ለነበረሽ ቆይታ፣ እንዲሁ እዚህ ተገኝተሽ ለተመልካቾቻችን ተሞክሮችን ስላካፈልሽልን እጅግ አብዝቼ አመሰግናለሁ። ኤደን የእግዚአብሔር ያክብርልኝ። ስለሰጣችሁኝ እድል ከልቤ ከልቤ አመሰግናለሁ። ተሰናዶው ጋቢና ቪኤ ነው። ዝግጅቶቻችንን በአህዱ ሬዲዮ ና ቴሌቪዥን በቪያምሃሪክ ፌስቡክ ገጽ ና እንዲሁም ደግሞ ዌብሳይት ላይ እንድትከታተሉ በአክብሮት እንጋብዛለን። አንድ የደቡብ አፍሪካ ተቋም ደካማ አገልግሎት ባለባቸው ችግረኛ ሰፈሮች ውስጥ ለሚገኙ ወጣቶች በፀሐይ ብርሃን ኃይል የሚታገዝ ተንቀሳቃሽ ሲኒማ ቤት አማካኝነት ፊልሞችን የማሳየት አገልግሎት መስጠት ጀምሯል። ሰንሻይን ሲኒማ የተሰኘው ተቋም አገልግሎቱን በአራት ሀገራቶች ውስጥ የሚሰጥ ሲሆን የአፍሪካን ፊልሞች ተጠቅሞ በአህጉሪቱ ውስጥ የሚገኙ ተጨማሪ ወጣቶችን ለማነቃቃትም አልሟል። የዛሄር ቃሲምን ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል። እንደ በርካታ የደቡብ አፍሪካ ድሃ መንደሮች ሁሉ በፓንኮፕ ያለው የኤሌክትሪክ ኃይልም ሆነ የኢንተርኔት አገልግሎት ሽፋን በእጅጉ አናሳ ነው። ነዋሪዎች በዛሬው እለት ፊልም የማየት እድላቸው እውን የሆነው ሰንሻይን ሲኒማ በተሰኘው ግብረሰናይ ተቋም ችሮታ አማካኝነት ነው። ተቋሙ በፀሐይ ብርሃን የሚሰራ የፊልም ማሳያና የድምፅ ማጉያ በመጠቀም አገልግሎት ብዙም ላልተዳረሰባቸው መንደሮች ያቀርባል። የራቶ አትለዋን ለመሰሉ የመረጧቸው ፊልሞች ከአዝናኝነት አልፈው አነቃቂ ስለመሆናቸው ለሚናገሩ ወጣቶች ተቋሙ የስራ ምንጭም ሆኗል። የራቶ የፊልሞችን ተጽዕኖ ፈጣሪነት ስታስረዳ ፊልሞችን ካየህ በኋላ ነገሮችን በምን መልኩ ስትከውን እንደ ነበረ ታጤናለህ። አንዳንዶቹ ከመስመር የወጡ የተሳሳቱ ሊሆኑ ይችላሉ። ፊልሞች አስተሳሰብህን በእጅጉ ይለውጣሉ። በማህበረሰብ ውስጥ የተሻልኩ ሰው መሆን እችላለሁ እንድትል ያደርገዋል። ወደ አደባባይ ወጥቼ የማህበረሰቤ የለውጥ ማሳያ መሆን እችላለሁ እንድትል ያደርገዋል። የደቡብ አፍሪካ መንግስት እንደሚለው ከ24 ዓመት በታች ካሉ ወጣቶች መካከል ሁለት ሶስተኛው ስራ አጥ ናቸው። ይሄ በተለይ ወጣት ወንዶችን ለወንጀል የሚገፋፋ ሆኗል። የዛሬውን የፊልም ማሳየት መርሃ ግብር ያስተናገደው የወንድ ወጣቶች አማካሪ መርሃ ግብር ነው። ለእይታ የቀረበው ፊልም ደግሞ በመጠይ ጠልነት ላይ ያተኮረው ራይዲንግ ዊ ሹገር የተሰኘው ፊልም ነው። የሃያ አንድ ዓመቱ ኦፌንስ የሚክዋ ፊልሙ አነቃቂ እንደነበረ ይናገራል። እንዲያሉት ያሉት ትርኢቶች ለወደፊቱ ከየትኛው ሀሳብ ጎን መቆም እንዳለብን ስለሚያሳውቁን ጠቃሚ ናቸው። መጪው ዘመን የመጠጠልነት ጥቃቶችና ዘረኝነትን ልናጠፋ የምንችልበት ይሆናል። የተሻለውን የሰውነት ገጽ መሆን ብቻ እንሻለን ያለው ኦፌንሳይ። በሌሎች ልግስና የሚንቀሳቀሰው ሰንሻይን ሲኒማ ከአስር ዓመት በፊት ነበረ ስራውን የጀምረው። ባለፉት ዓመታት አገልግሎቱን ወደ ጎረቤት ሀገር ዚምባብዌ፣ ዛምቢያና ማላዊ አስፋፍተዋል። ወደ ሌሎች የአፍሪካ ሀገራት የማስፋፋት እቅድ እንዳለው የተቋሙ አጋር መስራች ሲድሌ ዊለው ስሚት ትናገራለች። ወደ ሌሎች ሀገራት ስራችንን ለማስፋፋት እንሻለን። ውጤታማ ሊሆን የሚችል አሰራር አለን ብዬም አምናለሁ። ከፊልም ስርጭት ጋር አብረን ለወጣቶች ስራ አጥነት ሁኔታም መላ እንፈይዳለን። በእኛ መርሃ ግብር ውስጥ የሚገቡ ወጣቶች ተጽዕኖ ፈጣሪነትን በማስፋፋት ረገድ ተከታታይ ስልጠና ያገኛሉ። ከዚህ መርሃ ግብር የሚወጡት ወደ ስራ ቦታቸው ሊሸጋገሩ በሚችሉ ግላዊና መደበኛ ክህሎቶች ታንጸው ነው። ሰንሻይን ሲኒማ አፍሪካውያንን በሚነኩ ጉዳዮች የሐሳብ ልውውጦችን መቀስቀስ ዓላማ አለው። ተቋሙ ሚዲያን ለተጽዕኖ ፈጣሪነት መጠቀም በሚቻልበት ሁኔታ ላይ የሚያተኩሩ የበይነ መረብ የትምህርት ዕድሎችንም ለታዳጊ ሀገራት ያመቻቻል። ፓንኮፕን ለመሰሉ ከመሠረታዊ ግልጋሎቶች በራቁ ስፍራዎች በፀሐይ ብርሃን ኃይል የሚታገዘው ይህ ሲኒማ ለተሻለ ዓለም ተስፋን የመፈንጠቅ ግብ ሰንገዋል። የመጨረሻውን ዘገባችንን እናስተዋውቃችሁ። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነጻነት ቆመናል በሚል ርዕስ ባቀናበሩት የዳንስ ትርኢት ሩሲያ ሀገራቸውን የወረረችበትን አንደኛ ዓመት እያሰቡ ይገኛሉ። በዴዝሞንድ እና ሊያ ቱቱ የመታሰቢያ ተቋም የተደገፈው ትርኢት የሞስኮን በዩክሬን ወረራ ከአፓርታይድ የዘር ጭቆና ዘመን ጋር ከነበረው ጋር ያመሳስለዋል። ቪኪ ስታርክስ በኬፕ ታውን፣ ደቡብ አፍሪካ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንን በዘገባዋ አካታለች። አሉላ ከበደ ያቀርበዋል። የ61 ዓመቷ የእደ ጥበብ ባለሙያ ቫዮሌታ ቪልየቫና የ81 ዓመት ዕድሜ ባለጸጋዋ እናታቸው ልቦ ድዞሎቫ ሩሲያ ዩክሬንን በወረረች ማግስት ነበር ልክ የዛሬ አመት የዛሬ ዓመት ልክ በዛሬዋ ቀን የዩክሬኗን ኦዴሳን ጥለው የወጡት። ከዚያም የቪልየቫ ሴት ልጅ ማርታ ኩቸሬንኮ ላለፉት ስድስት ዓመታት መኖሪያዋ ወዳደረገቻት ኬፕታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ ሀገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ። Одесу, ልጄም በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬንያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል። አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ። ደግሞም ሁሉም አገሩን ጥሎ ስለወጣ እዚያ ምን እየሆነ እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸው እናውቃለን። ደግሞም ደኑን በቦምብ እያጋዩት ነው። ሁለቱ ሴቶች በውጭ አገር ኑሮን ለማሸነፍ በያዙት ጥረት እንደ አበባ መያዣ የመሳሰሉ የእጅ ሥራዎችንና የዩክሬናውያን የሕፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ሥራዎቻቸውም ለነፃነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪቃን መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድ ና ሊያቱቱ መታሰቢያ አቋም አነቃቂነት ነው። ይህን ትዕይንት ያዘጋጀ ነው ትላለች። And when we walked through that exhibition, we actually saw that South Africa እናም ትዕይንቱን ተዘዋውረን ስንመላለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋል ነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን። ፍሚ ንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምፃቸውን ማሰማት አለባቸው ሲሉም ያሳስባሉ። ከዚህ ቀደም ሰዎች በፀረ አፓርታይድ ትግል እንዲደግፉን በምንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪካን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የህዝብ ድምጽ ሰሚ እንዲያገኝ ሊያደርጉ ይችላሉ። እንደ መንግስታቱ ድርጅት የሰብአዊ መብት ጽህፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ፣ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል። ተመልካቾቻችን በአሜሪካ ድምጽ ተሰናድቶ በአህዱ ሬዲዮ ና ቴሌቪዥን ላይ የሚቀርብላችሁ የጋቢና ቤይ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መሰናዶን በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ጤናስጥልን ደናደሩ